በኬንያ በጉብኝት ላይ የሚገኙት የቻይናው የውጭ ጉዳይ ሚኒስትር ሀገራቸው በአፍሪካ ቀንድ ሰላምን ለማምጣት ልዩ ልኡክ እንደምትሾም አስታውቋል። ሚኒስትር ዋንጊዩ በኬንያ የጥርፍ ከተማ በሆነችው ሞምባሳ ባደረጉት ንግግር ሀገራቸው በአፍሪካ ቀንድ የሚኖሩ ሰዎች ሰላማቸውን እንዲያገኙ ታግዛለች ብለዋል። የቀጠናው ዕድል በብርቱ በሕዝቦች እጅ እንዲሆን ተመጣጣኝ የሆነ የማማከር እንቅስቃሴ ልናደርግ ያሻል። በዚህ ቀጠና የሚኖሩ ሰዎች በአፍሪካ ቀንድ የጸጥታ ጉዳይ ላይ ስብሰባ ሊያዘጋጁ ይገባል። ፖለቲካዊ ስምምነት ላይ ለመድረስ ድርጊቶችን ለማስተባበር ቻይና በውጭ ጉዳይ መስሪያ ቤቷ አማካኝነት ይህን ሁኔታ የሚያግዝና አስፈላጊውን ድጋፍ የሚያደርግ የአፍሪካ ቀንድ ልዩ ልዑክ ትሾማለች። በጦርነት በተጎዳው የአፍሪካ ቀንድ ይሄ የቻይና ልዩ ልዑክ የመሾም እቅድ ቻይና በቀጠናው ፖለቲካዊና የጸጥታ ጉዳይ ላይ የራሷ ሚና የመጫወት ቁርጠኛ የሆነ እቅድ እንዳላት አመላካች ነው። ይሄ እቅድ ይፋ የተደረገውም የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ጄፍሪ ፌልትማን በሀገሪቱ ያለውን ግጭት ለማስቆም ጥረታቸውን ለማደስ ኢትዮጵያ እንደሚገቡ እየተጠበቁ ባሉበት ሰዓት ነው። ቻይና ድሮኖችን ጨምሮ የተለያዩ የጦር መሳሪያዎችን ለኢትዮጵያ መንግስት ያቀርባሉ ተብለው ከሚወነጀሉ ሀገራት መካከል አንዷ ናት። ናሳንጎ ሙሊሮ በኬንያ ቴክኒካል ዩኒቨርሲቲ ውስጥ የዓለም አቀፍ ጉዳዮች መምህር ናቸው። ቻይና የምጣኔ ሀብት ጉዳዮቿን በወታደራዊ እየተካች ነው ይላሉ የልዩ ልዑኩ ተወካዮች በቀጥታ ዓላማቸው ለንግድ ብቻ አይደለም። የጸጥታና የሰላም ጉዳዮችን በተመለከተ ይንቀሳቀሳሉ። አሁን ደግሞ ወደ ጦር መሳሪያም እያደሉ ነው። አንዴ ከተሾሙ በኋላ እነሱም ተመሳሳይ የሆነ መመሪያ ይኖራቸዋል። ይሄ ከጥሩ ፍቃድ የመጣ ቢሆን ያሰቡትን ለማሳካት የተባበሩት መንግስታት ልዩ ተወካዮችን ይጠቅሙ ነበረ። ይሄ ቀላል የመጣን የሀብት ጫና ሲሆን ቀዝቃዛው ጦርነቱ ነው ይቀጥላል። ነገር ግን አንዴ ቻይና ወታደራዊ ኃይሏን ካስገባች የውክልናው ጦርነት ይቀጥላል ማለት ነው። የዩናይትድ ስቴትስ መከላከያ ሚኒስቴር በቻይና ወታደራዊ እንቅስቃሴ ላይ ለኮንግረስ ባቀረበው አመታዊ ሪፖርት ጂንግ በኬንያና ና ታንዛኒያ ወታደራዊ የጦር ሰፈሮችን የማበጀት እቅድ አላት ያለ ሲሆን ይህን ጉዳይ ቻይና አጣጥለዋለች። ኢትዮጵያም እንደ ኤሮፓያን አቆጣጠር በህዳር ሁለት ሺህ ሀያ የትግራይ አማጽያን ኃይሎች ያደረሱትን ጥቃት ተከትሎ በገባችበት ጦርነት ምክንያት የፖለቲካ አለመረጋጋት ውስጥ ትገኛለች። ይሄ ግጭት ታዲያ በሚሊዮ ሺህዎች የሚቆጠሩ ሰዎችን ሲያፈናቅል በሺዎች የሚቆጠሩ ደግሞ ሕይወታቸውን እንዲያጡ አድርጓል። የኬንያ የውጭ ጉዳይ ሚኒስትር ሬቸሌ ኦማሞ እሳቸውና የኬንያ ባለስልጣናት ቻይናው አቻቸው ዋንግ ዩ ጋር ለሁለት ቀናት በነበራቸው ቆይታ በንግድ ጉዳዮች ላይ መወያየታቸውን አስታውቀዋል። ከኬንያ ወደ ቻይና የውጭ ንግድን በተፋጠነ መንገድ ለማስኬድ የስራ አስፈጻሚ ቡድን መስርተን በታሪፍና ከታሪፍ ነጻ እንዴት መስራት እንደምንችል ከተመለከትም በኋላ የመግባቢያ ሰነድ ፈርመናል። ከኬንያ አቮካዶና የባህር ውስጥ ምርቶችን ወደ ቻይና ለመላክ ሁለት ፕሮቶኮሎችን አጠናቀን የጋራ አንድ ስምምነት ለማሳለጥ ፊርማችንን አኑረናል። የቻይና ተወካዮች ለመገንባት አራት መቶ ሚሊየን ዶላር የፈጀውን በሞምባሳ የሚገኘውን ኪፕ ቩ የዘይት ጣቢያን ጎብኝተዋል። ኬንያ ካለባት ዓለም አቀፍ ብድር ውስጥ ስልሳ ሰባት በመቶ የሚሆነው ከቻይና የተወሰደ ነው። ብዙ ኬንያውያን ሀገራቸው ብሩን ለቻይና መክፈል ካልቻለች የሞምባሳን ወደብ እንዳያሳጣት ያሰጋቸዋል።